የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምረ ሩዋንዳ ከፈረንሳይ፣ ከቤልጅየም፣ ዩናይትድ ስቴትስ እና ከሌሎች ጋር በማበር እየሰራች ነው። የኮንጎ ህዝብ ደክሞታል። ስንት ጊዜ እሞታለን? ለስንት ቀን? በዲሞክራቲክ ኮንጎ ግጭቱ ተባብሶ ቀጥሏል። ሙሉ ዘገባ አለን። በዕለቱ አቢይ ርዕስ ይቀርባል። የጎፋ ተፈናቃዮች ሰብአዊ ድጋፍ አለማግኘታቸውን የተናገሩበት ሰዎችም መታሰራቸውን ቤተሰቦቻቸው የገለጹበት ዘገባም በመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ ጥር 22 2017 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ፣ ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አስማማዋየ ነው ለሰዓቱ የዓለም ዜናዎች ተሰይሟል። ብርሃን ኃይሉ ታቀናብርናለች። ዋና አዘጋጇ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ከተቀሩት ባልደረቦቻችን ጋር አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና። አመሰግናለሁ። አላ። በድጋሚ አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል። የሰዓቱን ዜናዎች ወደ እናንተ የማቀርበው አስማማዋየ ነው ነኝ በቅድሚያም ዩናይትድ ስቴትስ ኤም 23 ቡድን በምስራቅ ኮንጎ ያደረሰውን ጥቃት አወገዘች። የዓለም አቀፍ ወንጀል ፍርድ ቤት ለዳርፎ ወንጀል ተፈላጊዎች ማዘዣ እንደሚያወጣ አስታወቀ። እንዲሁም ሲዲሲ ካለም የጤና ድርጅት ጋር በመተባበር የሚያካሄዳቸውን ስራዎች በአስቸኳይ እንዲያቆም ታዘዘ። የሚሉት ከሰዓቱ ዜናዎች መካከል ዋናዎቹ ናቸው። ወደ መጀመሪያው ዜና አልፋለሁ። በሩዋንዳ የሚታገዘው ኤም 23 የተባለው ታጣቂ ቡድን ቁልፍ የሆነችውን የምስራቅ ኮንጎ ዋና ከተማ ተቆጣጠራ ያለው ማለቱን ተከትሎ ዩናይትድ ስቴትስ ድርጊቱን አወግዛለች። በተያዝ ዜና የኬንያ ፕሬዚዳንት ዊሊያም ሩቶ ከዲሞክራቲክ ኮንጎ ሪፐብሊክ ፕሬዚዳንት ፊሊክስ ቲሺኬሴዲ እና ከሩዋንዳው ፕሬዚዳንት ፖል ካጋሚ ጋር ቀውሱን በሚመለከት ነገረው ለመወያየት ዝግጅት መደረጉን አመልክተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንዳስታወቀው ትላንት ሰኞ የዲሞክራቲክ ኮንጎ ሪፐብሊክ ፕሬዚዳንት ቲሽስኬዲን በስልክ ያነጋገራቸው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሩዋንዳ የሚታገዘው ኤም ሃያ ሶስት ጎማ ላይ ያደረሰውን ጥቃት አውግዘዋል። ዩናይትድ ስቴትስ የዲሞክራቲክ ኮንጎ ሪፐብሊክን ሉዓላዊነት እንደምታከብርም አረጋግጦላቸዋል ብሏል። ግጭቱ ወታደራዊ መፍትሔ የማይገኝለት እንደሆነ የጠቆሙት የኬንያው ፕሬዚዳንት ዊልያም ሩቶ፣ ፕሬዚዳንት ቲሽኬሴዲ እና ፕሬዚዳንት ካጋሜ ነገሩ ለመወያየት እንደተስማሙም አመልክተዋል። ይህ በዚህ እንዳለ ታጣቂ ቡድን ጎማ እንደያዘ ከተናገረ በኋላ ከተማ ውስጥ በቡድኑና በኮንጎ ኃይሎች መካከል ውጊያው እንደቀጠለ መሆኑን ኮንጎ የሚገኙ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን ትላንት ሰኞ ተናግረዋል። ኮንጎ ተቀማጩ የመንግስታት ድርጅት አስተባባሪ ብሩኖ ለማርኪሲ ከኪንሻሳ በሰጡት ቃል ውጊያው ጎማ ውስጥ በሁሉም አቅጣጫ መስፋፋቱን ጠቁመው ሁኔታው እጅግ አደገኛ እንደሆነ ገልጸዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የድርጅቱ ዋና ጸሐፊ አንቶኒዮ ኩቴሬጅ እና ሌሎች የድርጅቱ ከፍተኛ ባለስልጣናት ታጣቂ ቡድን በአስቸኳይ ውጊያ እንዲያቆምና ከያዛቸው ግዛቶች እንዲወጣም ጠይቀዋል። የሩዋንዳ ኃይሎች እንዲወጡ የጠየቁት ባለስልጣናቱ ሁለቱ ወገኖች የአንጎላ ፕሬዚዳንት ዣዋው ሎሬንሶ ወደሚመሩት የሽምግልና ሂደት እንዲመለሱም አሳስበዋል። በሱዳን ምዕራብ ዳርፉር ክፍለ ግዛት ሲቪሎች ላይ ግፍ በመፈጸም የተወነጀሉ ሰዎች እንዲያዙ የእስር ማዘዣ ለማውጣት እየተዘጋጁ መሆኑን የዓለም አቀፍ ወንጀል ፍርድ ቤት አቃቢ ሕግ አስታወቁም ላለፉት 19 ወራት ከሱዳን መንግስት ኃይሎች ጋር እየተዋጉ ያሉት ታጣቂ ኃይሎች የጎሳ ማጽዳት አድራጎት በመፈጸም ተወንጅለዋል። የዓለም አቀፉ ፍርድ ቤት አቃቢ ሕግ ካሪም ካን ትላንት ለመንግሥታቱ ድርጅት የጸጥታ ምክር ቤት እንዳስታወቁት ዳርፉር ውስጥ እነዚህ ወንጀሎች በየቀኑ አሁንም በዚህ ሰዓትም ጭምር እየተፈጸሙ ነው ብለዋል። ታጣቂዎቹ ድርጊቱን በጦር መሳሪያነት እየተጠቀሙበት ነው ያሉ አቃቤ ሕጉ ቢሯቸው ከዚህ ድምዳሜ ላይ ደረሰው የምስክሮችን ቃልና ሌሎች መረጃዎችን አሰባስቦ ጥልቅ የሆነ ግምገማ አካሄዶ መሆኑን ለምክር ቤቱ አብራርተዋል። የባይደን አስተዳደር ከመሰናበቱ ጥቂት ቀደም ብሎ የሱዳን ፈጥኖ ደራሽ ኃይሎች ቡድንና ተባባሪዎቹ በአገሪቱ እየተካሄደ ባለው የእርስ በርስ ጦርነት የዘር ማጥፋት ወንጀል እየፈጸሙን የሚል ድምዳሜ ላይ መደረሱን እንዳስታወቀም ይታወሳል። ዋይት ሀውስ የፌዴራል መንግስቱን የብድርና የእርዳታ መርሃ ግብሮችን በጊዜያዊነት እንዲቋረጡ አዘዘም። የትራምፕ አስተዳደር በስራ አመራርና በጀት ቢሮ ስር የሚካሄዱ የፌዴራል መንግስት ድጋፍ የብድርና ሌሎችም የእርዳታ መርሃ ግብሮች ለጊዜው እንዲቆሙ ማድረጉን ሮይተርስ መመሪያውን ማየቱን ጠቅሶ ዘግቧል። መመሪያው ባለፈው ሳምንት አስተዳደራቸው የጀመሩት ፕሬዚዳንት ትራምፕ የፈረሟቸውን ማስፈጸሚያ ትዕዛዞች ጠቅሶ የተላለፈ መሆኑን ዘገባው አመልክቷል። መመሪያውን በዩናይትድ ስቴትስ ያሉ ዲሞክራቶችም ነቅፈውታል። የዩናይትድ ስቴትስ የበጀትና የስራ አመራር ቢሮ ተጠባባቂ ስራ አስኪያጅ ማቲዩ ጄቪት ያስተላለፉት መመሪያ ከዛሬ እንደ አውሮፓውያን አቆጣጠር ጥር 28 በዋሽንግተን አቆጣጠር ከ11 ሰዓት ጀምሮ ስራ ላይ እንዲውል ታዟል። በዩናይትድ ስቴትስ ምክር ቤት የበጀት ልደላ ኮሚቴ ያሉ ዋና ዋና ዲሞክራቶች የፌዴራሉ የበጀትና የስራ አመራር ቢሮ መመሪያውን እንዲቀለብስ የሚጠይቅ ደብዳቤ ልከዋል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የጤና ባለሥልጣናት ከዓለም የጤና ድርጅት ጋር የሚሠሯቸውን ሥራዎች በአስቸኳይ እንዲያቆሙ ትእዛዝ ተሰጥቷቸዋል። ድንገተኛ ትእዛዝ ያተኮረው በዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ተቋም ላይ ሲሆን የተቋሙ ባለሥልጣን የሆኑት ጆን ኒኬንጋሶንግ ለከፍተኛ አመራሮች እሁድ ማታ በላኩት ማሳሰቢያ ከዓለም የጤና ድርጅት ጋር የሚሰሩ ተቋማት ሰራተኞች በአስቸኳይ አቁመው ቀጣይ መመሪያ እስከሚሰጥ እንዲጠብቁ ማዘዛቸውን መመሪያውን የተመለከተው አሶሽየትድ ፕሬስ ዘግቧል። የጤና ጥበቃ አዋቂ ባለሙያዎች ድንገተኛው ትእዛዝ አፍሪካ ውስጥ ማርበርግ ቫይረስና ኢምፖክስ የመሳሰሉ ወረሽኞችና ሌሎችም ዓለም አቀፍ የጤና ስጋቶችን ለመቆጣጠር የሚደረጉ ጥረቶችና ምርምሮችን ያስተጓጉላል የሚል ስጋት እንዳላቸውም አመልክተዋል። ትእዛዙ የተሰጠው በዓለም ዙሪያ ያሉ የጤና ባለሥልጣናት በአሜሪካን ሰዓት ላይ እየተቀሰቀሰውን የአዋባት ወረሽኝ ለመከታተል ጥረት እያደረጉ ባለበት በዚህ ወቅት መሆኑም ተጠቁሟል። የተላለፈው መመሪያ ከዓለም ጤና ድርጅት ጋር በትብብር የሚሰሩ ስራዎችን በሙሉ እንዲቋረጡ የሚያዝ ሲሆን የድርጅቱ መስሪያ ቤቶች በአካል መጎብኘትም ይሁን በኢንተርኔት አማካኝነት መገናኘትንም የሚከለክል ነው። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስን ከዓለም የጤና ድርጅት አባልነት የሚያስወጣት ሂደት እንዲጀመር ባለፈው ሳምንት አስፈጻሚ ትዕዛዝ የፈረሙ ቢሆንም ሂደቱ ወዲያውኑ አልተጀመረም። ከዓለሙ የጤና ድርጅት እንድትወጣ የዩናይትድ ስቴትስ ምክር ቤት መፍቀድ አለበት። የዓመቱን ክፍያዋን መፈጸም ያለባት ሲሆን እንደምትወጣና የአንድ ዓመት ቅድመ ማስጠንቀቂያ መስጠትም ይኖርባታል። አድማጮቻችን፣ በመጨረሻም ጣሊያን 49 ፍልሰተኞች ወደ አልባንያ ላከች። ጣሊያን ባህር ላይ ያገኘቻቸውን 49 ፍልሰተኞች በባህር ኃይል መርከብ አሳፍራ ወደ አልባኒያ ልካለች። ጣሊያን ስደተኞችን በሦስተኛ አገር ለማስፈር ያላትን እቅድ በፍርድ ቤት ክስ ቢከፈትበትም በቅዷ ለመግፋት ባደረገችው ሙከራ የላከቻቸው ስደተኞች ዛሬ ማክሰኞ ማለዳ አልባኒያ ወደ መድረሳቸውን ሮይተርስ ስማኞችን ጠቅሶ ዘግቧል። የፍልሰተኞቹ ተመዝግበው ከወደቡ 20 ኪሎ ሜትር ርቀት ላይ ወደሚገኝ ማቆያ ካምፕም እንደሚላኩ ታውቋል የጣሊያኗ የጆርጂያ ሜሎኒ መንግስት አልባንያ ውስጥ ሁለት ፍልሰተኛ መቀበያ ማዕከሎችን አቋቁሟል። የአውሮፓ ህብረት አባል አገራት በባህር ወደ ግዛቱ የሚፈልሱ ስደተኞችን ቁጥር ለመገደብ በሚል የህብረቱ አባል ካልሆነ አገር ጋር እንዲያለ ስምምነት በማድረግ የመጀመሪያው መሆኑም ተመላክቷል። ባለፈው ዳር በቅዱ ህጋዊነት ዙሪያ ጥያቄ ያነሱ የሮም ፍርድ ቤት ዳኞች ወደ አልባንያ የተላኩ ስደተኞች ትዕዛዝ መስጠታቸውን ተከትሎ በሁሉም የማቆያ ካምፖች እስካሁን ስደተኞች አለመኖራቸውን ዘገባው ጨምሮ አውስቷል። አድማጮቻችን እና ተመልካቾቻችን የምሽቱ ዜናዎቻችን እነዚህ ነበሩ። ለቀሪ ዝግጅቶች ወዳሉ ላልመልሳችሁ አስማማውን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የዕለተ ማክሰኞ ምሽት ዝግጅታችንን ነው። አስተናጋጃችሁ አሉ አከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የዕለቱ ዋና አዘጋጃችን ጽዮን ግርማ እንዲሁም ቢል ባርበር የቴክኒክ መሐንዲሳችን ነው። እስከ ምሽቱ አራት ሰዓት ከተቀሩ ባልደረቦች ጋር አብረን እንዘልቃለን ታዲያ በቅድሚያ እንደወትሮው ሁሉ የሰዓቱን አቪረስ ነው የምናሰማቸው። በዲሞክራቲክ ኮንጎ ግጭቱ ተባብሶ ቀጥሏል። በሩዋንዳ የሚደገፉት ኤም 23 ተብለው የሚታወቁት የአማጺ ቡድኖች የዲሞክራቲክ ኮንጎ ቁልፍ ከተማ የሆነችውን ምስራቃዊቱን ጎማን ትላንት ሰኞ ሙሉ ለሙሉ ከትላንት በስቲያ ሰኞ ሙሉ ለሙሉ መቆጣጠራቸው ተከትሎ በዲሞክራቲክ ኮንጎ አለመረጋጋት እና ሁከት ሰፍነዋል። በዋና ከተማዋ ኪንሻሳ ተቃዋሚዎች በሩዋንዳ፣ ፈረንሳይ፣ ዩናይት ስቴትስ እና ኬንያ ኤምባሲዎች ላይ ጥቃት መፈጸማቸውም ተዘግበዋል። በአንጻሩ ጎማ ውስጥ ዝርፊያ፣ አስገድዶ መድፈርን ጨምሮ ከፍተኛ ቁጥር ያላቸው ሰዎች በመሳሪያ ጉዳት ደርሶባቸዋል በሆስፒታሎች እንደሚገኙ የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት በዲሞክራቲክ ኮንጎ አስቸኳይ የተኩስ አቁም እንዲደረግና ወደ ውይይት እንዲገባም ጥሪ አድርጓል። ለዝርዝሩ ትናንት ሰኞ ዕለት በሩዋንዳ ደገፉት ኤም 23 የአማጺ ቡድኖች በምስራቃዊ ዴሞክራቲክ ኮንጎ የምትገኘውን ጎማ ከተማን መቆጣጠራቸውን ተከትሎ ለሶስት አስርተ ዓመታት የዘለቀው ግጭት ተፋፍሟል። በመቶዎችና በሺዎች የሚቆጠሩ ዜጎች በቅርብ ወራት በኤም 23ና በኮንጎ መንግስት መካከል የተካሄደውን ግጭት በመሸሽ በጎማ ከተማ ተጠልለው የነበሩ ሲሆን ሌሎች ብዙዎችም ወደ ጎረቤት ሀገር ሩዋንዳ ተሰዷል። የሩዋንዷ ባለስልጣናት በአሁን ሰዓት እየመጡ ያሉ ስደተኞችን ለመርዳት የምግብና የሕክምና ድጋፍ እያደረግን ነው ማለታቸውንም ሮይተርስ ዘግቧል። ፊሊፕ ሀቢንሹቲ የሩዋንዳ የአደጋ ስራ አመራር ቋሚ ጸሐፊ ናቸው። ይህንን እየተናገርን ባለንበት ወቅት አንድ ሺህ ሁለት መቶ የሚሆኑ ሰዎች እዚህ እንደሚገኙ እንገምታለን። እንደ ደህንነት ለሚያስፈልጋቸው ሰዎች የህክምና ድጋፍ መሠረታዊ ምግብና የተመጣጠነ ምግብን ጨምሮ አስፈላጊ ቁሶችን በማቅረብ መሠረታዊ አገልግሎቶችን እየሰጥን ነው። ቋሚ ጸሐፊው አያይዘውም የህክምና ድጋፍም እያደረግን ነው ይላሉ። ረጅም መንገድ በእግራቸው እንዳይጓዙ ድንበር ላይ መጓጓዣ በማቅረብ እየረዳናቸው ነው። አሁን ድረስ የምግብ ዕደላ እያደረግን ሲሆን፣ በቀጣዮቹ ሁለት ሰዓታት ትኩስ ምግብ ይመጣላችኋል። የህክምና ባለሙያዎች ሁኔታውን እንዲያግዙ እንዲሁም ወደ ቅርቡ ሆስፒታል ሪፈራል እንዲጽፉም ጭምር ከነመመርመሪያ መሳሪያው አዘጋጅተናል። ሩዋንዳ ከዚህ ቀደም በኮንጎ ያለውን የአማጺ ቡድንን ተደግፋለች መባሏን ያጣጣለች ሲሆን፣ ይሁንና ሉዓላዊነቷን የመጠበቅ መብት እንዳላት አስታውቃ ነበር። ሩዋንዳ እንደ ኤሮፓያን አቆጣጠር በ1994 በሩዋንዳ የዘር ጭፍጨፋ ወቅት ምክንያት የነበረውን ኮንጎ የሁቱ ታጣቂዎችን በመደገፍ ቱትሲዎችን እየበደለች ነው ማለቷን አሁንም ድረስ ደጋግማ ታነሳለች። ይሁን እንጂ በአንጻሩ ኮንጎ ዩናይትድ ስቴትስና የተባበሩት መንግስታት ድርጅት ሩዋንዳ ኤም 23ን እንደምትደግፍ በመግለጽ ለጥፋቱ ተወቃሽ አድርጓታል። በኮንጎ በትላንትናው ዕለት ኤም 23 ጎማ ከተማን መቆጣጠሩን ተከትሎ ግጭቱና ስደቱ በመባባሱ አዲስ ሰባዊ ቀውስ ማስከተሉን የመንግስታቱ ድርጅት አስታውቋል። ዋና ከተማዋ ኪንሻሳም ተቃዋሚዎች ሩዋንዳንና ኤም 23 አማጺ ቡድንን በመቃወም ሰልፍ የወጡ ሲሆን ለችግሩ መንስኤ ናቸው ባሏቸው የውጭ ሀገራት ኤምባሲዎችም ላይ ጥቃት ፈጽመዋል። ከሰልፉ ተሳታፊዎች መካከል አንዱ እንዲህ ብለዋል። ሩዋንዳ ከፈረንሳይ፣ ከቤልጅየም፣ ዩናይትድ ስቴትስና ከሌሎች ጋር በማበር እየሰራች ነው። የኮንጎ ሕዝብ ደክሞታል። ስንት ጊዜ እሞታለን? ለስንት ቀን? ሰልፈኞቹ አማጽያኑ ወደ መጡበት ይመለሱ ሲሉም ጥሪ አቅርበዋል። በመሬታችን ላይ በሁሉም መልኩ ነጻነትን እንሻለን። በምስራቅ ያሉት አማጽያን ሙሉ ለሙሉ ከጎማ እንዲወጡ፣ ሀገራችንን እንዲለቁ እንፈልጋለን ወደ መጡበት ሀገር መመለስ አለባቸው። እጅግ በምሬት የተሞላው የተቃዋሚዎቹ ንግግር በዋናነት ሩዋንዳን ተጠያቂ ያደርጋል። በቃን፣ አብዝቶ በቅቶናል። ዩጋንዳ ራሷ ተባባሪ ነች። ቲሽኬዲ በጎማ ከተማ አንድ ጥይት ብቻ ከተተኮሰ ሩዋንዳን እንደምናጠቃ ነግረውን ነበረ። የኮንጎ ህዝብ ከኋላውት ነው። ፕሬዚደንታችን ሩዋንዳን እንዋጋለን። ጥቃት ከተፈጸመባቸው ኤምባሲዎች መካከል ፈረንሳይ፣ አሜሪካ፣ ሩዋንዳ፣ ዩጋንዳና ኬንያ መሆናቸውን አንድ የአውሮፓ ህብረት ዲፕሎማት ለሮይተርስ ማስታወቃቸው ተዘግቧል። በሌላ በኩል የፈረንሳይ የውጭ ጉዳይ ሚኒስትር ጂን ኖኤል በረት በኤክስ ማህበራዊ ገጻቸው ላይ በኪንሻሳ የሚገኘው የፈረንሳይ ኤምባሲ በተፈጸመበት ጥቃት የተነሳ እሳት አደጋ ሳይስፋፋ በፊት በቁጥጥር ስር በመደረጉ ምንም ያክል አልተጎዳም በማለት አስታውቀዋል። እሁድ እለት የሩዋንዳ መንግስት የመንግስታቱ ድርጅት አባላትና ቤተሰቦቻቸውን ከኮንጎ ማውጣቱን የመንግስታቱ ድርጅት አስታውቋል። ድርጅቱ አንዳንድ የሩዋንዳ ሰራዊቶች እየተጋጋለ በመጣው ግጭት መካከል ሰራተኞቻችንን አግዘዋል በማለት ትላንትና ሰኞ አስታውቋል። የዴሞክራቲክ ኮንጎ ቁልፍ ከተማ እንደሆነች የምትነገረው ጎማ በቁጥጥር ስር መዋሏም በከፍተኛ ሁኔታ ግጭቱ መጦዙን ያመላከተ ሲሆን በመላው ከተማዋ ዝርፊያና የመሳሪያ ተኩስ ልውውጥ እየተሰማ ነው። የጎማ ከተማ ሆስፒታሎችም ከአቅማቸው በላይ የሚሆኑ ጉዳት የደረሰባቸው ሰዎችን መሸከማቸውን የመንግስታቱ ድርጅት አስታውቋል። ዛሬ ማክሰኞ በከተሞች እጅግ ብዙ አስክሬኖች ወድቀው መታየታቸውንም የመንግስታቱ ድርጅት የሰብአዊ ጉዳይ ማስተባበሪያ ጽህፈት ቤት ዩኤንኦቻ ቃል አቀባይ ጄንስ ላሬክ አስታውቀዋል። ላሬክ በጄኔቫ ባደረጉት መግለጫ የጎማ ሆስፒታሎች ተጨናንቋል፣ የተጎጂ አሃዙም እየናረ በመሄዱ ሁኔታውን ለመቆጣጠር እየታገሉ ነው ብለዋል። ቃል አቀባዩ በሪፖርታቸው ታጣቂዎቹ አስገድዶ መድፈር ጥቃት መፈጸማቸውንም አንስተዋል። በተመሳሳይ የዓለም የጤና ድርጅት የኮንጎ የአደጋ ምላሽ አስተባባሪ የሆኑት አዴልሄድ ማርስቻንግ የጤና ባለሙያዎችና ሕጻናትን ጨምሮ ህሙማን በተኩስ ልውውጥ መካከል ይገኛሉ በማለት ተናግረዋል። ቅዳሜና እሁድ ብቻ ቁጥራቸው ከ600 እስከ 700 የሚደርሱ ሰዎች ቆስለው ሆስፒታል መግባታቸውንም አስታውቋል። በተጨማሪም ዓለም አቀፉ ቀይ መስቀልም በከፍተኛ መሳሪያዎች በደረሰ ጉዳት ባለፈው 24 ሰዓት ውስጥ መቶ ሰዎች ሆስፒታል መግባታቸውን ገልጿል። የዓለም የምግብ መርሃ ግብር በጎማ ሲያደርግ የቆየውን የምግብ አቅርቦት ማቋረጡን ገልጾ ግጭቱ እንደሚቆይበት ጊዜውም በከተማዋ ያለው የምግብ አቅርቦት እንደሚስተጓጎል ጨምሮ አስታውቋል። በጄኔቫ ከተካሄደው በዚህ ጋዜጣዊ መግለጫ በኋላም የመንግስታቱ ድርጅት አፋጣኝ የተኩስ አቁም ተደርጎ ወደ ድርድር እንዲገባም ጠይቋል። ይህ በእንዲህ እንዳለ ነገ ረቡዕ ቀውሱን በተመለከተ የሩዋንዳው ፕሬዝዳንት ፖል ካጋሜና በኮንጎ ፕሬዝዳንት ፊሊክስ ቲሽኬዲ መካከል ውይይት እንደሚደረግ የኬንያው ፕሬዝዳንት ዊልያም ሩቶ ለጋዜጠኞች አስታውቋል። በተመሳሳይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዩናይትድ ስቴትስ የዲሞክራቲክ ኮንጎን ሉዓላዊነት ታከብራለች፣ ስለዚህም በጎማ በኤም 23 አማጽያን የተፈጸመውን ጥቃት እናወግዛለን በማለት ትላንት ሰኞ ከኮንጎ ፕሬዝዳንት ጋር በነበራቸው የስልክ ውይይት ተናግረዋል። በሮይተርስ እና በተለያዩ የዜና አውታሮች ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ከትላንቱ የኤም 23 የጎማን ቁጥጥር ያደረጉበት ዘገባ ኤደን እና መስግኝ ወደ ኢትዮጵያ ወቅታዊ ጉዳዮች ነው የምናተክረው። የጎፋ ተፈናቃዮች ሰብአዊ ድጋፍ አለማግኘታቸውን የተናገሩበት ሰዎችም መታሰራቸውን ቤተሰቦቻቸው የገለጹበትን ይመለከታል። በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ በተከሰተ የመሬት መንሸራተት አደጋ የተፈናቀሉ ቁጥራቸው 627 የሚደርስ አባወራዎች በቂ ሰብአዊ ድጋፍ አለመድረሱን ለብዙሀን መገናኛ የገለጹት ስምንት ሰዎች ለእስር መዳረጋቸውን ቤተሰቦቻቸውና የወረዳው ነዋሪዎች ለአሜሪካ ድምፅ አስታውቀዋል። ከወረዳውና ዞን ባለስልጣናት አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ዮናታን ዘብዲዮስ ነው የተከታተለው። ባለፈው ዓመት ሐምሌ 15 ቀን 2016 ዓ ም በጎፋ ዞን ገዘ ጎፋ ወረዳ ከንቾ ጎዝድ ቀበሌም በተከሰተው የመሬት መንሸራተት አደጋ የተፈናቀሉ 627 አባወራዎች በስድስት የተለያዩ መጠለያ ጣቢያዎች መጠለላቸውና በቂ ሰብአዊ ድጋፍ እንደማይደርስላቸውም ጥር 8 ቀን 2017 ዓ ም ለብዙሃን መገናኛ ከገለጹ በኋላ ሦስት ሰዎች ዛሬ መታሰራቸውን ታዲዮስ ማሞ የተባሉም የከንቾ ቀበሌ ነዋሪና የአንደኛው ቤተሰብ ተናግሯል በመጠለያ ጣቢያዎቹ የተበላሸ በቆሎ እንደሚሰጣቸው የምግብና የመጠጥ ውሃ ጥረት መኖሩን ይሰራል የተባለው ቤት ባለመገንባቱም በሸራ ስር መጠለላቸውን አንዳንዶቹም በናዳ ወደ ተወሰደ ቀያቸው መመለሳቸውን በመናገራቸው የታሰሩት አቶ ሰለሞን ሶማም፣ ሳሙኤል ማንዶይ እና ሙላልንበለጥ የተባሉ የአደጋው ተጎጂና ቤተሰቦቻቸውን ያጡ ተፈናቃዮች መሆናቸውን አስረድተዋል። ባለፈው ሳምንት ያለበት ኬዝ ያሉ ነበረውን ችግር ያነሱ ሰዎች ሀሳብ አስተያየታቸውን በሚዲያ አውጆ ድምጻቸውን ያሰሙ ሰዎች አሁን በፖሊሶች እየታፈኑ እየተያዙ ስለሆነ ሰሎሞን ሶማ የሚባለው ግለሰብ አሁን በፖሊስ ቁጥጥር ስር መዋሉ የተረጋገጠ ነው። እኔም አሁን ከጠብቄ መስፈር ላይ ሆኜ ያለውን ነገር ከሰው ሸሽቼ ነው። ይህን ድምፅ ለምን አሰማክ? ህዝብን ለምን ወገንክ? ከህዝብ የራቀ እውነት እያወራ እያተናገርክነ ከንበል ሰውን አሁን እያያዙ ይገኛሉ። ሌሎችም ሳሙኤል ማንዶዬ፣ እነ ሙላለም በለጠ በቃ ለቢዮ ድምጻቸውን ያሰላልፉ እና ሌሎችም ሚዲያ ያገሩ ልጆች እያያዛሉ። በእርግጣውን ልስት ተደርጎ በጥሪ ሳይሆን በትእዛዝ አስተላልፎ እየያዙ ናቸው። ሌሎች አቶ አክልሉ በዛብ፣ ቴዎድሮስ፣ ሰለሞን፣ መሳይ መንበረም፣ አየለ ጎንጓሾ ና ሙሉ ጌታ ፓሌ የተባሉ አምስት ተፈናቃዮች በተመሳሳይ ምክንያት ትናንት ጥር 19 ቀን 2017 ዓ ም ስለመታሰራቸው በደህንነት ስጋት ስማቸው እንዳይጠቀስ ጠየቁን አንድ የወረዳው ነዋሪ ተናግሯል። የታሰሩበት በዋናነት ሰዎች ባለፈው በሚዲያ ላይ ተፎሰተው ላይ እነሱ ሼር አድርገዋል፣ ላይክ አድርገዋል፣ ኮሜንት ሰጥቷል ኢቲቪ ላይ ከዛ በመቀጠል ደግሞ ቪኦኤ ቮይስ ኦፍ አሜሪካ የዘገበው ቪዲዮ ልጆች አብዛኞቹ ያንን መነሻ አድርጎ ኢንተርቪው የተደረጉ ልጆችን ጭምር ነው የታሰሩትና፣ ለተፈናቃዮች የዘፈቀደ እስር ምክንያት ነው የሚሉት በመጠለያ ጣቢያዎች የሚገኙ ተፈናቃዮች በቂ ሰብአዊ ድጋፍ እንደማይደርስ፣ የተሰበሰበው ገንዘብ የት እንደደረሰ እንደማይታወቅና፣ አስከፊ ነው ባሉት ሁኔታ ውስጥ መገኘታቸውን ለመገናኛ ብዙኃን መግለጻቸው ነው ይላሉ። ለምንድን ነው እናንተ ይህንን ላይክ ሼር ኮሜንት እያደረጋችሁ እነዚህ የዘገቡት ላይ በሚል ኖ። በዋናነት ሁለተኛው ደግሞ ቤቱም ደግሞ ስታንዳርዱን የጠበቀ ቤት እየተሰራ አይደለም። ለእኛ ጭቃ ቤት ነው ስታንዳርዱ እንደዚህ አይደለም። ለምንድን ነው እንደዚህ ያክል አካባቢው ተቆጥቶ እናንተ ለምንድን ነው ይህን ጭቃ ቤቱ እንኳን ሰዎች በራሳቸው ነው እየለጠፉት ያሉት ውጪ እያወጡ ነው። ደግሞ አብዘኞቹ ተጎጂ ቤተሰብ ልጆች ናቸው ስለሆኑ እዛ የገቡ ቦታ ላይ መልሶ ማቋቋም ላይ አባት እናት ልጅ ወንድም ልጅ አጎት ልጅ ያጡ ስለሆኑ የነሱ ቤተሰብ እዛ የገቡ የቀሩ የገቡ ስላሉ እየተደረገ ያለው ነገር ትክክል አይደለም። ለምንም እስከዚህ ዛሬ ድረስ ይሄ ሳያልቅ እየተቸገሩ ባሉበት ሁኔታ አለ ብሎ ያው ልጆች በሚዲያም ሚዲያም ራሳቸውም አንዳንድ ልጆች የሚጽፏሉ፣ አንዳንዱ ደግሞ የተዘገበውንም ላይክ ሼር ኮሜንት የሚጽፉት ነው። እኔም ያው እዛ ቤተሰብ ምስጢር ባለቤት ቤተሰብ እዛ ተጎጂም ስለሆነ ስለማውቀ በቅርበት በቆሎ ያው የተበላሸ ነው እንግዲህ ይሄ ግልጽ ነው። የተበላሸ ነው ለሰው መሆን አይደለም። እዛ ያለውን ያው መረጃ የተበላሸ ነው። አልባሳትም አልፎ አልፎ ያው እንትን ይደረጋል፣ ግን ሰዎቹ እያንዳንዱን ጠብቆ ቶሎ ቶሎ እየተሰጠ አይደለም በሚለው ዳይሬክት ነው መልስ የሰጡት። ምግብ ነክ ነገሮች እነዚህ ግን በቆሎ ጭራሽ ዱቄቱም ምንም ለሰው ልጅ ጭራሽ ማይሆን ነገር ነው። ይህንን ተናግሯል። የአሜሪካ ድምፅ ስለ እስሩም ከገዘ ጎፋ ወረዳ አስተዳዳሪ ከአቶ ምስክር ምትኩም፣ ከጎፋ ዞን ፍትህ መምሪያ ኃላፊ ከአቶ ደመላሽ ብላቴም እንዲሁም ከዞኑ አስተዳዳሪ ከአቶ ዳግማዊ አየለ ምላሽ ለማግኘት ከትናንት ጀምሮ በተደጋጋሚ የስልክ ጥሪ ቢያደርግም ፈቃደኛ ባለ መሆናቸው። አስተያየታቸውን ማካት አልቻልንም። የዞኑ ፍትህ መምሪያ ኃላፊ አቶ ደምላሽ ብላቴም አጣርቼ ነግራቸኋለሁ ብለው ቀጠሮ ከሰጡን በኋላም ደጋግመን ብንደውላቸውም ስልካቸውን አያነሱም። የወረዳው ፖሊስ አዛዥ በዛቢ ቡናሎም ፍቃደኛ ሳይሆኑ ቀርቷል። የዞኑ አስተዳዳሪ አቶ ዳግማው አየለ የተሰጠውን ድጋፍ በተመለከተም ከሁለት ሳምንት በፊት ለደቡብ ሬዲዮና ቴሌቪዥን ድርጅት በሰጡት ቃላቸው ለተፈናቃዮች ሰብአዊ ድጋፍ የተደረገ መሆኑን ገልጸው ከሕዝብ ከተሰበሰበው ገንዘብ 19 ሚሊዮን ብር ወጪ በማድረግ ለ110 አባወራዎች ቤት ገንብተን አከፋፍለናል ሲሉ ተናግሯል። ባለፈው ሐምሌ 15 ቀን 2016 ዓ ም በገዘ ጎፋ ወረዳ በከንቾ ጎዝዲ ቀበለ በደረሰው የመሬት መንሸራት አደጋ 246 ሰዎች ሲሞቱም ስድስት መቶ ሀያ ሰባት አባወራዎች መፈናቀላቸውን ቪኦኤ የመዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዎስ ሐዋሳም። ዮናታንን ለዘገባው አመሰግናለሁ። ክብራትና ክቡራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ተከታዩ የመጽሔት ርዕስ ደግሞ ከፋኖ ታጣቂ ቡድኖች ውስጥ የአንዱ መሪ የሆኑት አቶ እስክንድር ነጋ በእርሳቸው የሚመራው ቡድን ባለፈው ሳምንት ከዓለም አቀፍ ማህበረሰብ ተወካዮች ጋር በአማራ ክልል ተገናኝቶ መነጋገሩን ለአሜሪካ ድምፅ የአፍሪካ ቀንድ ክፍል አስታውቀዋል። ሐሩን ማዕሩፍ አቶ እስክንድርን አነጋግሮ ተከታዩን አጭር ዘገባ አቅርቦልናል። እንግዲሁ ያቀርበዋል። የአማራ ፋኖ ህዝባዊ ድርጅት የተሰኘውና በአማራ ክልል ከሚንቀሳቀሱ ታጣቂ የፋኖ ቡድኖች አንዱ መሪ እንደሆኑ የሚገልጹት አቶ እስክንድር ነጋ ከእርሳቸው ቡድን ወገንና ከዓለም አቀፍ ማህበረሰብ ተወካዮች የተውጣጡ የቴክኒካል ቡድኖች ባለፈው ሳምንት በአማራ ክልል በስም ባልተጠቀሰ ስፍራ ውይይት ማድረጋቸውን ከአሜሪካ ድምፅ የአፍሪካ ቀንድ ባልደረባ ሐሩን ማሩፍ ጋር ባደረጉት ቃለ ምልልስ አስታውቀዋል። ከዓለም አቀፍ ቡድኑ ውስጥ የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ፣ የአውሮፓ ህብረት እንዲሁም በኢትዮጵያ የአሜሪካ ኤምባሲ ተወካዮች እንደሚገኙበት አቶ እስክንድር አስታውቀዋል። ስብሰባው የተካሄደው ከእነዚሁ ዓለም አቀፍ ተወካዮች ጋር ከአንድ ወር በፊት የተደረገን የስልክ ውይይት ተከትሎ እንደሆነ አቶ እስክንድር ጠቁመዋል። This is a meeting between technical teams ይህ በቴክኒካል ቡድኖች መካከል የተካሄደ ስብሰባ ነው። የመጀመሪያ ደረጃ ስብሰባ ነው ያደረግ ነው። የተወያየነውም በሀገሪቱ ባሉ ወቅታዊ ጉዳዮች ላይ መገናኘትና መነጋገር በምንችልበት ላይ ነው። የውይይቱ ርዕሰዎች ምን እንደነበሩ የተጠየቁት አቶ እስክንድር ከዓለም አቀፍ ቡድኑ ጋር ለመተዋወቅ የተደረገና ቡድናቸው በሀገሪቱ ወቅታዊ ጉዳዮች ላይ ያለውን አቋም ለመግለጽ የተፈጠረ እድል እንደነበር ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ወር ሲናገሩ አማጺ ቡድኖች ወደ ድርድር ጠረጴዛ እንዲመጡ ጥሪ ማድረጋቸው ይታወሳል። ለአንድ ሺህ ዓመት ብትዋጉንም አታሸንፉንም ስለዚህ ወደ ሰላም ነው ሲሉ ጠቅላይ ሚኒስትሩ መናገራቸውም ይታወሳል። ከፌዴራል መንግስት ጋር መደራደር የሚለው ጉዳይ በውይይቱ ወቅት እንዳልተነሳም አቶ እስክንድር ገልጸዋል። ሚንት ይህ ጉዳይ አልተነሳም። እናም ጉዳዩ ሳይነሳ መልስ መስጠት አልችልም። ይህ እኔ የምወስነው ነው ጉዳይ አይደለም። ይህ በሥራ አስፈጻሚ ኮሚቴ የሚወሰን ነው። ጥያቄው ሲመጣ ወደ ሥራ አስፈጻሚ ኮሚቴ ወስደዋለሁ። እናም ሥራ አስፈጻሚው ምን እንደሚል እናያለን። መንግሥት በአገሪቱ የሚገኙ ታጣቂዎችን በትኖ በፌዴራል መንግሥቱ ኃይል ስር ለማካተትና ወደ ማህበረሰቡ መልሰው እንዲቀላቀሉ ለማድረግ መወሰኑን ተከትሎ በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል በመያዝያ 2015 ግጭት ተቀስቅሰዋል። በዛው ዓመት ነሐሴ ላይ መንግስት 23 ሚሊዮን የሚገመት ህዝብ በሚኖርበት በአማራ ክልል አስቸኳይ ጊዜ አውጀዋል። የአሜሪካ ድምፅ የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት እንዲሁም ኢትዮጵያ የሚገኘው የአሜሪካ ኤምባሲ አስተያየት እንዲሰጡ ጠይቋል። አስተያየታቸው እንደደረሰን እናቀርባለን። ሀሩን ማሩፍ ላጠናቀረው ዘገባ እንግዲህ ወልነኝ ዋሽንግተን ዲሲ። ዘገባውን ያጠራቀረልንን ሀሩንንም ያቀረበልንም እንግዱንም አመስግኜ ወደ ተከታዩ ርዕስ ወስዳችሁ ወደ ጎረቤት ሶማሊያ ጉዳይ ነው የሚያሻግረን። የአይሲስን ሸማቂዎች ድል መንሳታችን ጥርጥር የለውም የሶማሌው ጦር አዛዥ ናቸው። ይህን ያሉት የሶማሊያዋ ከፊል ጋዝ ራስ ገዟ የፑንትላንድ ኃይሎች አንድ ወር ለተቃረበ ጊዜ በእስላማዊ ጽንፈኛ ቡድን ተዋጊዎች በመሸጉባቸው ተራራማ አካባቢዎች ላይ የተነጣጠረ ጥቃት ሲሰነዝሩ ቆይተዋል። ከሁሉ የበረታው ውጊያ የተካሄደው የፑንትላንድ ጦር ባለፈው ሳምንት መገባደጃ ከቦሳሶ ደቡብ ምስራቅ 150 ኪሎ ሜትሮች ርቀት ላይ የምትገኘውን ወሳኝ ስፍራ ቱርማሳሌን ባስለቀቁበት ወቅት ነው። የአሜሪካ ድምፅ የአፍሪካ ቀንድ አገልግሎቱ ሃሩን ማሩፍ ነው ይህንን የሚያጠናቅረው። እንደሚከተለው አቅርበዋለሁ። የግዛቲቱ መሪ ሰይድ አብዱላሂ ዴኒ መሰንበቻውን በአቅራቢያ ወደሚገኝ አውሮፕላን ጣቢያ በማቅናት ከፍተኛ መኮንኖች ጭምር ያሉባቸውን በውጊያው የቆሰሉ ወታደሮች ጎብኝተዋል። የግዛቲቱ ሰራዊት ከቱርሳ ማሌ ውጊያ አስቀድሞ በአቅራቢያው ያሉ ዋሻዎች የጦር ካምፖችና አነስተኛ መንደሮችን ያለ ብዙ ትግል ነበር በቁጥጥር ስር የዋለው። እስከ ቅርብ ጊዜ ድረስ የሶማሊያ ጦር ሰራዊት የልዩ ወታደራዊ ዘመቻዎች አዛዥ የነበሩት ብርጋዴር ጀኔራል አህመድ አብዱላሂ ሼክ ሰራዊቱ ከትውልድ አካባቢያቸው አቅራቢያ በአይሲስ ተዋጊዎች ላይ የከፈተውን ዘመቻ በቅርበት ሲከታተሉ ቆይተዋል። አይሲስ የሚያስፈልገውን አቅርቦት የሚያመላልስባት መስመር እንደመሆኗ የቱርሳማሌ በቁጥጥር ስር መዋል ለእስላማዊ ጽንፈኛ ቡድን ትልቅ ኪሳራ ነው ይላሉ። በፑንትላንድ ኃይሎች ላይ ሁሉንም ጥቃቶች፣ በተለይም ከድሮን በሚተኮስ መሳሪያና በፈንጂ የተካሄዱትን ጥቃቶች ያቀናጁት ከዚህ ነው። ተጨማሪ አቅርቦቶች፣ ምግብና ልብስ የመሳሰለውንም ጭምር የሚያገኙት ከዚህ ነው። ሼክ አያይዘውም እስካሁን ከታዩት በሙሉ ትልቁ መሆኑ በተነገረለት ቱር ሳማሌ ላይ በተካሄደው ውጊያ ሁለቱም ወገኖች ጉዳት እንደደረሰባቸው ተናግረዋል። በየቀኑ ውጊያ ሲካሄድ ቆይቷል ማለት ይቻላል። የፑንትላንድ ኃይሎች በአብዛኛው የተጎዱት በቤት ውስጥ በሚሰሩ ፈንጆች ጥቃት ነው ሽብርተኞች የሚመርጡት መሳሪያ እሱ ስለሆነ። ሆኖም ባለፉት ሶስት ሳምንታት በደንብ ለመግፋት ችለዋል። ብዙ ዋና ዋና ቦታዎች ተቆጣጥረዋል። ትምሪሻ አንዱ ሲሆን በአካባቢ ያሉት መንደሮች በሙሉ ይዘዋል። ውጊያው ኤስኩሽባን ወረዳ አካባቢ ያሉት ሰፈራዎች ላይ ተጀምሮ አሁን ካንዳላ ወረዳ ውስጥ እየተካሄደ ነው። ስፋት ያለው አካባቢ ነው። ሆኖም በእርግጠኝነት ለመናገር የክልሉ ኃይሎች የበላይነቱ ይዘው እየተዋጉ ነው። ይሁን እንጂ ከዳአዳ አር መንደር አቅራቢያ የሚገኙት ዋነኞቹ የቡድኑ ጦር ሰፈሮች አሁን ድረስ በሰራዊቱ ቁጥጥር ስር አልዋሉም። ሼክ አያይዘውም የፑንትላንድ ኃይሎች በአራት ሳምንታት ዕድሜ ከሚጀምረው ረመዳን በፊት በአይሲስ ላይ ወታደራዊ ድል ሊቀዳጁ ይችላሉ የሚል ግምት እንዳላቸው አመልክተዋል ዚስ ኦፕሬሽን ፕላን ቨሪ ዌል በደንብ ታቅዶ የተዘጋጀ ኦፕሬሽን ነው። ዘመቻውም እጅግ በጣም ጥሩ ሆኖ ተከናውኗል። የአገሬው ማህበረሰቦችም ድጋፋቸውን ሰጥተዋል። ያ በጣም አስፈላጊ ነው። ከዚያ በተጨማሪ በአዳን ተዋጊዎች መታየታቸው የማህበረሰቡንም የወታደራዊ ኃይሎችንም የውጊያ ሞራል አጠናክሯል። ስለዚህ በጣም ጥሩ ተስፋ የሚሰጥ ደረጃ ላይ እንዳሉ ለመናገር ፈልጋለሁ። የጦር ሰፈሮቻቸውን የጥቃት ዕቅድ የሚያወጡበትን ዋናውን ጣቢያ መያዝ መቻል ማለት ለእኔ ትልቅ ድል ነው። ሀያ ያህል የአልሻባብ ተዋጊዎች ከቡድኑ ተገንጥለው ወጥተው ራሳቸውን የአይሲስ ሶማሊያ ቅርንጫፍ ሲሉ ለአልባግዳዲ ታማኝነታቸውን ካወጁ ዘንድሮ አስር ዓመት ደፈነ። ሆኖም ቡድኑ ያንን ያህል ብዛት ያላቸው ተከታዮች ባያፈራና በቁጥር ብዙም ባያድግም ከምስራቅ አፍሪቃና ከመካከለኛው ምስራቅ የውጭ ተዋጊዎች እንዲቀላቀሉ ጥሪ አድርጓል። አንዳንድ የዩናይት ስቴትስ ባለሥልጣናት ሙሚን የቡድኑን አጠቃላይ ዓለም አቀፍ እንቅስቃሴ ይመራል ብለው ያምናሉ። በአንጻሩ በሶማሊያ የሚገኘው የአይሲስ ጽህፈት ቤት በዓለም አቀፍ የገንዘብ ዝውውር የወንጀል መረብ እንደሚያንቀሳቀስ ይታወቃል። ይህ በእንዲህ እንዳለም ዩናይትድ ስቴትስ የሶማሊያን የጸጥታ ኃይሎች በመደገፍ በተለያዩ አካባቢዎች የሚካሄደውን የዳናብን ጦር ስልጠና ረድታለች። የዩናይትድ ስቴትስ ኃይሎች በተጨማሪም የአልሻባብና የአይሲስን ይዞታዎች በሰው አልባ አውሮፕላኖች ደብድበዋል። በመጨረሻም እንደ አውሮፓውያኑ የቀን አቆጣጠር ባለፈው ታህሳስ 4 የአልሻባብ ከፍተኛ የጦር አዛዥ መገደሉ ይፋ ተድርጓል። ትንታኔውን የሰጡን እዚሁ ዩናይት ስቴትስ ውስጥ የሰለጠኑት ብርጋዴር ጀኔራል አህመድ አብዱላሂ ሼክ እስካለፈው መስከረም ወር ድረስ የልዩ ወታደራዊ ዘመቻ አዛዥ በመሆን ያገለገሉ ሲሆን ከዚያ አስቀድሞም የዳናብ አዛዥ ሆነው ጦሩን መርተዋል። ዩናይትድ ስቴትስ በዘንድሮ ዘመቻ በቀጥታ ያለመሳተፏን ያመለከቱት ሼክ፣ በተዘዋዋሪ ግን የሞራል ድጋፍ መጥቷ ያለመቋረጡን አስረድተዋል። they እነሱ መደገፍ እንደሚፈልጉ አምናለሁ። ይሁንና በአስተዳደሮች መለዋወጥና በምርጫ እንቅስቃሴዎች ጨምሮ ምንም አይነት ድጋፍ ከማይገኝበት ደረጃ ላይ እየተከሰተ ይመስለኛል። ሆኖም የፑንትላንድ ኃይሎች በራሳቸው በጣም በጥሩ ደረጃ እየሰሩ ይመስለኛል። አስፈላጊ ድጋፍና የመሳሰሉትን በማግኘት ረገድ ሁኔታውን መቆጣጠር አስፈላጊ ነው። ነገር ግን እኔ እንደሚመስለኝ የፑንትላንድ ኃይሎች በራሳቸው በብቃት እየተዋጉ ይመስለኛል። ምንም እንኳን ዩናይትድ ስቴትስ በሶማሌ የጸጥታ ጉዳዮች ዋና ደጋፊ ብትሆንም ሶማሊያ ደህንነቷን ለማስጠበቅ ትልቁ ሥራ መሥራት አለባት የሚል እምነት አለኝ። እርግጥ ዩናይትድ ስቴትስ ከጀርባ ሆና መደገፍ ትችላለች ብዬ አስባለሁ። የትራምፕ አስተዳደር በመጀመሪያዊ ሥልጣን ዘመናቸው የመጨረሻዎቹ ጥቂት ሳምንታት ውስጥ እንደ አውሮፓውያን የዘመን አቆጣጠር ጥር 2021 ሶማሊያ ውስጥ የነበረውን የዩናይትድ ስቴትስ ጦር አስወጥቶ ነበር። አንዳንድ የሶማሊያ ባለሥልጣናት አሁንም ተመሳሳይ መገለል የሚያስከትል ሁኔታ እንዳይደገም ስጋት አድሮባቸዋል። ሼክ በበኩላቸው ያን አይነት ሁኔታ ሊፈጠር ይችላል የሚለውን እንደሚጠራጠሩ ይናገራሉ። ዩናይትድ ስቴትስ የትኩረት አቅጣጫዋ ከጸረ ሽብር ዘመቻዋ ወደ ኃያላን ኃይሎች ፉክክር ስታዞር አይተናል። ሆኖም የጸረ ሽብር ዘመቻውን አለመዘንጋት አስፈላጊ ይመስለኛል። ሽብርተኝነት አሁንም ቸል መባል የማይገባው ስጋት ነው። በግልጽ እንደሚታየውም የሶማሊያ ስጋት ነው። እንደ ሶማሊያውያን እየተጋፈጥን ያለነው ትልቁ የጸጥታ ፈተና ሽብርተኝነት ነው። በተጨማሪም ሽብርተኝነት ከሌሎች አካባቢዎች ወደ ግዛቱ መስፋፋቱ በሰፊው ንዑስ አህጉርና ብሎም በዓለም አቀፍ ደረጃ መስፋፋቱን የሚያረጋግጥ ነው። ስለሆነም ጸጥታን በተመለከተ ትኩረታችንን ከጸረ ሽብር ዘመቻው እንዳናነሳ ነው የሚመክረው። አብዲ ሐሰን ሁሴን በሌላ ስማቸው አብዲያሪ የፑንትላንድ የፖሊስና የደህንነት መስሪያ ቤት የቀድሞ አዛዥ የነበሩ ሰው ናቸው። አይሲስ ለአፍሪቃ ቀንድም ሆነ ለመካከለኛው ምስራቅ የደህንነት ስጋት የሚጋርጥ እንደመሆኑ ከዳይሽ ጋር የሚካሄደው ውጊያ ለሶማሊያና ለአካባቢው ደህንነት መረጋገጥ ወሳኝ ነው ይላሉ። ጦርነቱም ለተራዘመ ጊዜ ሊቀጥል መቻሉን በመጥቀስ ያስጠነቀቁት አብዲ ያሬ ሊደርስ የሚችለውን ጉዳትም መተንበይ አስቸጋሪ መሆኑን ያስረዳሉ። ውጊያው የሚካሄድበት አካባቢ በእርግጥ ለእንቅስቃሴ በእጅጉ አዳጋችና የእግረኛ ወይም የሽምቅ ውጊያ ማካሄድ የሚያስገድድ በመሆኑ ጦርነቱ ሊራዘም ይችላል ነው የሚሉት። የቡድኑ አቅም ከፍተኛ በሚሰኝ ደረጃ ያለመቀነሱንም ያስረዳሉ። ይልቁንም ቡድኑ አሁንም በአልማዶ ተራራ ላይ ስንቅና ሌሎች ወታደራዊ ቁሳቁሶችን ለማጓጓዝ እንዲያመቸው በያዘው ጥረት ቁፋሮውን ቀጥሏል። በመሆኑም ረዥም ጊዜ ሊዘልቅ ለሚችል ውጊያ እየተዘጋጀ ነው። ቁጥሩ ከ1200 እስከ 1600 የሚደርስ ተዋጊዎች ያሉት ቡድን ቀድሞ ዳዕሽ በነበረው የመናዊው አኑ ካሊል በሌላ መጠሪያው አቡ ካሊል ነው የሚመራው። በዚህም አቡካሊል ከየመን ወደ ሶማሊያ የተዛወረ ነው ብለዋል። ቡድኑ ፑንትላንድ ላይ እየተካሄደ ባለው ውጊያ ከተሸነፈም ሚን ወደ የመን ሊሸሽ እንደሚችል አብድያሬ ተንብየዋል። በተጨማሪም ተስፋ የቆረጡ የአይሲስ ታጣቂዎች ህዝብ በሚበዛባቸው እንደ ቦሳሶ ባሉ አካባቢዎች ሰላማዊ ዜጎች ላይ ጥቃቶችን ሊፈጽሙ ይችላሉ ሲሉ አስጠንቅቀዋል። አያይዘውም ቡድኑ በአጎራባች ሀገሮችም መሰል ተከታታይ ጥቃቶችን የማድረስ ዕድል ሊኖረው እንደሚችል ጠቁመዋል። ተከታዩ ዘገባ ደግሞ ወዲህ ወደ ዩናይትድ ስቴትስ የሚመልሰን ይሆናል። በስደተኞች ጉዳይ የትራምፕና የኮሎምቢያው ፕሬዚዳንት ንትርክ ይላል። የኮሎምቢያው ፕሬዚዳንት ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር በትዊተር አማካኝነት ያደረጉት ምልልስ የቡና ስኒ ማዕበል አስነስቷል። ፕሬዚዳንት ትራምፕ በሕገ ወጥ ስደተኞች ላይ እየወሰዱ ባለው ጠንካራ እርምጃ መሰረት ዩናይትድ ስቴትስ ወደ ኮሎምቢያ የምትመልሳቸውን ስደተኞች የሀገሪቱ መንግስት እንዲቀበል ዋይት ሀውስ ጠንካራ ትዕዛዝ በማስተላለፉ ሊፈጠር የነበረው የንግድ ጦርነት ተገጥቷል ነው የሚለን የአሜሪካ ድምፅዋ ዋይት ሀውስ ዘጋቢ አኒታ ፓዋል የላከችልን ዘገባ እንግዲህ ወልዴ እንደሚከተለው ያቀርበዋል። ፕሬዚደንት ዶናልድ ትራምፕ በስደተኞች ላይ ያላቸው ጠንካራ አቋምና ወደ መጡበት ሀገር እንዲመለሱ ማድረጋቸው በሀገር ውስጥም ሆነ ከሀገር ውጭ ቁጣን በማስከተል ላይ ነው። ጓቲማላ ዜጎቿን የተቀበለች ሲሆን የኮሎምቢያው ፕሬዝደንት ጉስታቮ ፔትሮ ግን ተመላሽ ስደተኞችን የያዙ ሁለት አውሮፕላኖችን ሳይቀበሉ ቀርተው እንዲመለሱ በማድረጋቸው ከአሜሪካው ፕሬዝደንት ጋር በማኅበራዊ ሚዲያ እንካሰላንቲያ ውስጥ ገብተዋል። ምልልሱ ወደ ስድብ አምርቶ ሁለቱም ወገን አንዱ ሌላው ላይ ታሪፍን የመጣል ዛቻ ውስጥ ገብተው ነበር። በሰዓታት ውስጥ ግን ቦጎታ ተመላሾቹን ለመቀበል መስማማት ብቻ ሳይሆን የፕሬዝደንቱን አውሮፕላን ልካ ስደተኞቹን በመውሰዷ ነገሮች ሊበርዱ ችለዋል። ትራምፕ የስደተኞችን ጉዳይ በተመለከተ በምርጫ ዘመቻቸው ወቅት በግልጽ ያስቀመጡት ጉዳይ መሆኑን አስተዳደራቸው አስታውቋል። የዋይት ሀውስ የፕሬስ ኃላፊ ካሮላይን ሌቪት ፕሬዝዳንት ትራምፕ በዓለም ላይ ላሉ ሕዝቦች ሁሉ ጠንካራ መልእክት እያስተላለፉ ነው። የአሜሪካንን ሕግ ለመጣስ ካሰባችሁ ወደ ሀገራችሁ ትመለሳላችሁ፣ ትያዛላችሁ፣ ለፍርድ ትቀርባላችሁ አትምጡ። የሚል የኮሎምቢያው የውጭ ጉዳይ ሚኒስትር ሉዊስ ሙሩሎ በሁኔታው ላይ ለመነጋገር በመጪዎቹ ቀናት በአንድ ቡድን ወደ ዋሽንግተን እንደሚላክ አስታውቀዋል። ኮሎምቢያውያንን መቀበላችንን እንቀጥላለን። ተባረው የመጡትን የኮሎምቢያን ሴቶችና ወንዶች መብት እንዳላቸው ዜጎች ክብራችሁን በሚጠብቅ መልኩ እንቀበላለን። በሳምንቱ መጨረሻ ምልልስ ማን አሸነፈ ተብለው የተጠየቁት የዊልሰን ማዕከሉ ተንታኝ ኤዲ አስቬዶ ይህም ብለዋል። በሳምንቱ መጨረሻ በነበረው ምልልስ ፕሬዚዳንት ትራምፕና አሜሪካ አሸንፏል የሚል እምነት አለኝ። ሁኔታው የተከሰተው በፍጥነትና ዲፕሎማሲዎች ተረጋግተው ሳይዙት እንደሆነ ሌላው ተንታኝ የአሜሪካስ ማህበረሰብ እና የአሜሪካስ ካውንስል የተሰኘው ተቋም ምክትል ፕሬዚዳንት ኤሪክ ፋንስወርዝ ይናገራሉ። በምሽት በትዊተር ዓለም ነበር ጉዳዩ የተከሰተው ካለ ዲፕሎማቶች ወይም የውጭ ጉዳይ ሚኒስትሮች ምክክር ነበር የተከሰተው። ወዲያውኑ የትዊተሩ ጦርነት ተባብሶ መፈጠር የሌለበት ስጋትና ሁኔታዎችን አስከተለም። ለዲፕሎማቶች ጠረጴዛው ላይ ያሉት ጉዳዮች ባለሙያዎች እንደሚሉት ኮሎምቢያ አባል ያልሆነች የኔቶ አጋር መሆኗ፣ እንዲሁም የቡናና አበባ አቅራቢ መሆኗ ናቸው። በህገ ወጥ መንገድ ደግሞ የኮሎምቢያ የኮካ ምርት በቅርቡ በከፍተኛ ደረጃ መጨመሩንና ይህም ሁለቱ ሀገራት የአደንዛዥ እጽ ዝውውርን ለመዋጋት የሚያደርጉትን ጥረት እንዳወሳሰበው ተንታኞች ይገልጻሉ። በድጋሚ የውልሰን ማዕከሉ ኤዲ አስቬዶ፣ በቅርቡ ፕሬዚዳንት ትራምፕ ከኮሎምቢያ ጋር ደህንነትና አደንዛዥ እጽን በተመለከተ ውሳኔ ላይ መድረስ አለባቸው። እንደኔ ከሆነ በሁለቱ አገራት ግንኙነት ውስጥ ይህ ትኩረት የሚሻው ጉዳይ ነው። ይህ በእንዲህ እንዳለ በቦጎታ የሚታየው ውጥረት አሁንም ቀጥሏል። ትናንት ሰኞ ወደ አሜሪካ ኤምባሲ ያቀኑ በርካታ ኮሎምቢያውያን የቪዛ ቀጠሯቸው እንደተሰረዘ ተነግሯቸዋል። አኒታ ፓወል የላከችው ዘገባ እንግዲህ፣ ሊነኝ ዋሽንግተን ዲሲ እንግዲህ ወልዴን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ሁለተኛው አጋማሽ ቅንብሮች ነው የምንሻገረው። አናቤ ያልተነበበው ገጽ ይለናል፣ የቀዳሚው መጽሔት ርዕስ በደቡብ ወሎ ዞን ቃል ወረዳ ውስጥ የሚገኘው የአናቤ ጥብቅ የተፈጥሮ ደን በ85 ሄክታር መሬት ላይ የተንጣለለ ነው። በውስጡም ከሀያ የሚበልጡ አገር በቀል የዛፍ አይነቶችን ይዟል። ነብር፣ ጉሬዛ፣ ጅብ፣ ድኩላና ኢትዮጵያ ውስጥ ብቻ የምትገኘው ሶረኔ ቆቅ እንዲሁም በርካታ የዱር እንስሳትና አዋፋትም ይገኙበታል፣ ይለናል ለባህል ሕክምና አጋዥ የሆኑ እጽዋት መገኛም እንደሆነ ባለሙያዎች ያስረዱትን የሚጠቅሰው መስፍን አራጊ ነው ደኑን ተመልክቶ ተከታዩን ቅንብር ያደረሰን። ይህ ተፈጥሮና ውበት አድናቆትና ግርምት የተናበቡበት የአናቤ ጥብቅ ደን መገኛ ስፍራ ነው። የአናቤ ጥብቅ ደን መገኛ ስፍራ በአማራ ክልል ደቡብ ወሎ ዞን ቃሎ ወረዳ 027 ገደሮ በተባለው አካባቢ የሚገኝ ሲሆን ይህንን የመሰለ ማራኪና ልብ መሳጭ ትዕይንት የሚታይበት የጥብቅ ደን አካባቢ ላይ እንደርሳለን። ፍሮይን ፍጹም ይባላል። የቃሉ ወረዳ ባህልና ቱሪዝም ጽህፈት ቤት የቅርስ ጥበቃና እንክብካቤ ስራ ሂደት ቡድን መሪ ነው። አናቤ ጥብቅ ደን ያው ሰማኒያ ሄክታርና ከዛ በላይ የሚሸፍን ቦታ ላይ የሚገኝ ደን ነው። በዚህ ውስጥ ትልቅ ልዩ ነገር ብለን የምናስበው እዚህ የምናየው ከጀርባ ጋር የምናየው አውሊያው ዛፍ ነው። ይህ ዛፍ አንዳንዶች አውራው ዛፍ ይላሉ፣ አንዳንድ አውሊያው ዛፍ ይላሉ። ዙሮ የሰሙ ስያሜ የሚመጣው ከዚህ ካሉት ጥብቅ ደን ውስጥ ካሉት ዛፎች በጣም በውፍረቱም በርዝመቱም ትልቅና ግዙፍ የሆነ ዛፍ ነው። የዙሪያ ልኬቱ ቅድም ሲለኩ እንዳየነው አስራ ሶስት ሰዎች እጅ ተያይዘው የማይሞሉት ትልቅ ግዙፍ የሆነ ዛፍ ወደ አስራ ሶስት ሜትር ውፍረት ያለው ዛፍና ቁመቱ ደግሞ ከሰላሳ አምስት ሜትር እስከ አርባ ሜትር ርዝመት ያለው ትልቅ ዛፍ የሚገኝበት ቦታ ነው። ቅርብ የወሎ ዩኒቨርሲቲ ተማሪዎች ገብተው ነበር። በደን ዙሪያ የሚማሩ ተማሪዎች እነሱ ጋር በደረግነው ልኬታ ይሄ ብቻውን እዚህ ጋር የምናየው ዛፍ አንድ ሄክታር ውስጥ ሊኖር የሚችልን የዛፍ መጠን ጠቅሎ የያዘ ነው። እኔም ሞዲን አብደላ እባላለሁ። ያው በሁለት ሺ በፊት ነው ጥበቃ የገባሁት። ያው ግምታዊ ነው። ትላልቆቹ የለም ታሪክም እንደዚህ ወቅቱ ስላረቀቀ በጽሁፍ የተኖረ የለም። ግን በግምት ነው ያው ሶስት መቶ ዓመት ግማሹ ስምንት መቶ ዓመት ይላል። እርግጠኛውን እንግዲህ አንድ ዶክተር እኔ በምጠብቅ ሰዓት ትንሹ እንጨቁረጡና የእሱን እድሜ ማግኘት እንችላለን አለ በዙሪቱም መቁጠር እንችላለን ብሎ የተሰራበታለ ውጤቱ ግን ወደዚህ አልመጣ። እና በጣም በኃይለ ስላሴን በድሮ በአባቶቻችን ተዋጉ ያስጠብቁታል ባላባቶች የተባሉት ማለት ነው። እንደገና ደርግ ደግሞ ይህ ሁላ አስለማው የምን ዛፍ ነው? ዝግባ ይባላል፣ ብርቢሳና ይባላል ሁለት ነው ስሙ ማለት ነው። ደኑ በአግባቡ ብንንከባከበው እጅግ ብዙ የሆነ ጠቀሜታ ያለው ነው። ይህን የመሰለ ሪሶርስ ወይም ይህን የመሰለ የተፈጥሮ ሀብት እያላቸው የዚህ አካባቢ ልጆች አሁን የሚታወቀው ወደ ሌሎቹ አረብ ሀገሮች መሰደድ ነው። መንገድ ቢኖረው ሌሎች መብራት ውሃ በአቅራቢያ ቢገኙ ለብዙ ወጣቶች የስራ ዕድል መፍጠሪያ ይሆናል። እዚህ እንደምናየው ብዙ ዛፎችም ስላሉበትና ብዙ የተፈጥሮ ሀብት ስላለውም ከዚህም አልፎ በማር ምርት ማሰማረት ይቻላል። ቱሪስቶች ይህንን ቦታ በአግባቡ ፕሮሞሽን ቢሰራትና የማስታወቅ ስራ ቢሰራ መተው የሚጎበኙ ብሳት እዚህ ያሉ ወጣቶች ተደራጅተው የኢኮ ቱሪዝም ስራ መስራት ይችላሉ። ጀማል ሳይድ ነኝ። እዚህ ባኮታ ነኝ። እዚህ በጣም አረንጓዴ ቦታ ነው፣ ደስ ይላል። ለመዝናኛ ራሱ ብዙ እጽዋቶች፣ ቅጠሉ፣ ዛፉ ራሱ በጣም ደስ የሚል ነገር ነው። ድንጋው ራሱ ይሄ አረንጓዴ ምናምን በጣም ደስ የሚል ቦታ ነው፣ ገራሚ ነው ግን ብዙ ጓደኞቻችን ራሱ በባህር እየሄዱ የተሰደዱ ምናምን እያለቁ ነው። ይህን የመሰለ ሀገር እያለን እኛም ዝም ብለን ያው መቀም ብቻ ሆነ ስራችን፣ የሆነ ስራ እያጣን ነው። ይህን የመሰለ ቦታ እያለ አህመድ እንድሪስ ይባላለሁ። የዜሮ ሀያ ሰባት ቀበሌ ነዋሪ ነኝ። ጠውላ ያገለግላል። ቅጠሎቹ ደግሞ ለቤት እንስሳዎች ለምግብ ያገለግላሉ። ይሄኛው ደግሞ ስሙ ምን ይባላል? ሾላ ይባላል ስሙ። ፍሬው ሰው ይበላዋል። ከዛ አልፎ ተርፎ ደግሞ አሁንም እንጨቱን ግንዱን አሁን በጠውላ መልኩ እንጠቀመዋለን። ዛፎች በመጋዝ እንዲቆረጡ ተከርክሎ የተቀምጧሉ፣ ተቆርጦ የተጣሉ አሉ። እያረጃሉም ዛፎች አሉ፣ በእነሱ እየተተካ አይደለም። ከእኛ ጽህፈት ቤት አኳያ በዚህ ማህበረሰብ ስም የይዞታ ማረጋገጫ እንዲሰጠው ከወረዳ መሬት አስተዳደር ጽህፈት ቤት ጋር በጋራ በመሆን ለቀበሌው የመሬት አስተዳደር ባለሙያዎች ወይም ጽፈት ቤት ደብዳቤ ሰጥቷል። አሁን ስራው ተጀምሯል። ይሄ ጥብቅ ደን የይዞታ ማረጋገጫ ሲኖረው አንደኛ አዋሳኙ ላይ ያሉ ወይም ድንበር ላይ ያሉ ግለሰቦች ደኑ መግፋት አይችሉም። አሁን እነሱን በደንብ አድርገን በህግ ለመጠየቅና አግባብ የሆነ እርምጃ ለመውሰድ ያልቻል ነው። ይዞታ በደንብ አልተረጋገጠም። ያ ይዞታ ማረጋገጫ ደብተር ሲሰጠን ግን በአካባቢ ያለው ደን መግፋት ይቆማል። በውስጥ ደግሞ ገብተው ያለ አግባብ የሚጨፈጭፉ አካላትንም ህጋዊ እርምጃ ማስወሰድ እንችላለን። ክብራትና ክቡራን መስፍን አራጌ ለዝግጅቱ አመሰግናለሁ። አሁን ቴምብር አሰባሳዊው ህንዳዊው ዲፕሎማት የኢትዮጵያን ታሪካዊ ቴምብሮች አሰባስቦ የያዘው ህንዳዊው ዲፕሎማት ቴምብር አገልግሎት ላይ መዋል ከጀመረበት አንስቶ የተለያዩ ሀገራት ቴምብሮችን ሰብስበዋል ይለናል። ከ13 ዓመቱ ጀምሮ መሰብሰብ የጀምረው በኢትዮጵያ የህንድ ኤምባሲ ሰራተኛ ሀች ቬንካ ታቻላም ከ50 በላይ ሀገራትን ቆየት ያሉ ቴምብሮች አሰባስቦ መያዙን ይገልጣል። ኬኔዲ አባተ በተከታዩ ቅንብሩ በአድዋ ተራሮች የጣሊያንን ቅኝ ገዥ ኃይል በመርታትና በቀጠናው የኢትዮጵያን ሚና ከፍ በማድረግ ይታወቃሉ ንጉሰ ነገስት ዳግማዊ ምኒሊክ። ዳግማዊ ምኒሊክ አዳዲስ ቴክኖሎጂዎችንም ለኢትዮጵያ በማስተዋወቅ የሚታወቁ ሲሆን ለሀገር ውስጥ መልእክቶች የቴምብር አገልግሎት የተጀመረውም በእርሳቸው ዘመነ መንግስት እንደሆነ የታሪክ መዛግብት ያስረዳሉ። ከ2012 ዓ ም ጀምሮ በኢትዮጵያ የሚኖሩትን ቴምብር በመሰብሰብ ሱስ የተጠመዱ ህንዳዊ ዲፕሎማት እናስተዋውቃቸው። ዲፕሎማቱ ሃች ቬንከታቻላም ይባላሉ። ለቴምብሮች የተለየ ቦታ ያላቸው ቬንከታ ቻላም ከ1923 ጀምሮ ያሉ የኢትዮጵያ ቴምብሮችን አሰባስበዋል። የኢትዮጵያ ቴምብሮች የ1931፣ የ1936 እና ከዚያ በኋላ ያሉት አሉኝ። የቴምብር ስብስቡ ስላለፈው ጊዜ በተለየና ባልተለመደ መልኩ ግንዛቤን የሚያስጨብጥ ነው። እነዚህ የኢትዮጵያ ቴምብሮች ናቸው። ይህ ከኢትዮጵያ ወደ ሌላ ሀገር ለሚላክ ደብዳቤ የሚውል የመጀመሪያው ሰባት አይነት የአየር ሜይል ቴምብሮች ስብስብ ነው። እነዚህ ነበሩ ለውጭ ጥቅም ላይ የሚውሉት። እዚህ ላይ እንደምናየው ንጉሠ ነገሥት አፄ ኃይለሥላሴ ነበሩ። እዚህ ላይ ዳግማዊ ምኒልክ ናቸው። እኚህ የዳግማዊ ምኒልክ ሴት ልጅ ናቸው ዘውዲቱም እነዚህ ደግሞ የ1974 እና ከዚያ በኋላ ያሉ ቴምብሮች ናቸው። እነዚህ የደርግ መንግሥት ቴምብሮች ናቸው። ከላይ ያሉት ነገሥታቱን የምታይባቸው ቴምብሮች ናቸው። እነዚህ ደግሞ ለውጦች የምታይባቸው ሲሆኑ ሰዎች ትኩረት የሚያደርጉበት መሬት ላራሹ፣ ምግብ ለሰዎች የመሳሰሉ ጉዳዮችን ያሳያሉ። በእነዚህ ቴምብሮች የአገሪቱ ማኅበራዊ እድገት ጎልቶ ይታያል። ቴምብር ማለት የአገር መሪዎችን፣ የተፈጥሮ መስህብና ታሪካዊ ቦታዎችን፣ ማህበራዊ ጉዳዮችን ወይም የፈጠራ ውጤቶችን የመሳሰሉ የአንድ አገር የተለያዩ መገለጫዎች ምስል ያለበት በፖስታ ላይ የሚለጠፍ ትንሽዬ ወረቀት ነው። መልእክትን በቀላሉ መለዋወጥ በሚቻልበት በአሁኑ ጊዜ እምብዛም አገልግሎት ባይሰጥም ደብዳቤ በሚዘወተርበት በቀደሙት ጊዜያት በፖስታ ደብዳቤ የሚልክ ሰው ቴምብር ገዝቶ ፖስታው ላይ ይለጥፋል። የ59 ዓመቱ ህንዳዊ ዲፕሎማት ቬንካታቻላም በኢትዮጵያ የህንድ ኤምባሲ ምክትል ጸሐፊ ናቸው። ከ13 ዓመታቸው ጀምሮ ነው የተለያዩ ሀገራትን ታሪክ የሚያንጸባርቁ ቴምብሮችን በማሰባሰብ ሱስ የተጠመዱት። በአሁኑ ወቅት ኢትዮጵያን ጨምሮ ከ50 በላይ ሀገራት በ የተለያዩ ጊዜያት ይጠቀሟቸው የነበሩ የቴምብር አይነቶችን አሰባስበው የያዙ ሲሆን ለቴምብር የተለየ ቦታ አላቸው። በሚሰሩበት የህንድ ኤምባሲ ውስጥ በሚገኝ አዳራሽ ግድግዳ ላይ እነዚህን ቴምብሮች በፈርጅ በፈርጃቸው ደርድረው ለጎብኚዎች ያሳያሉ። እዚህ ከ2ሺ በላይ ቴምብሮች አሉ። አብዛኞቹ የኮመንዌልዝ ሀገሮች ናቸው። በብሪታንያ ክልል ስር በአገሪቱ ዘውዳዊ አገዛዝ ውስጥ የነበሩ አገራት ማለት ነው። አሁን ነጻ አገሮች ናቸው። ለምሳሌ ህንድ። እነዚህ ቴምብሮች ስምንተኛ ክፍል ከነበርኩበት ከ13 ዓመት የጀምሮ ነው የሰበሰብኳቸው። ጉዞዬን የጀመርኩት በአንድ ማህተምና በአንድ ሳንቲም ሲሆን አሁን እዚህ ማየት የምችለው ስብስብ አለኝ። ለታሪክ ንባብና በታሪክ ውስጥ የአገራትን ለውጦች የማወቅ ጉጉት ያላቸው ህንዳዊው ዲፕሎማት ቴምብር ለማሰባሰብ ያነሳሳቸውም ይኸው ጉጉታቸው መሆኑን ተናግረዋል። በቀለማት ባሸበረቁ የቴምብር ህትመቶች እደነቃለሁ። ቴምብሮች በምስላቸው በገለጻቸው አማካኝነት በሆነ የጊዜ ክልል ውስጥ ያለ ታሪክን ይወክላሉ። በታሪክ ሂደት ውስጥ ያለውን አስተዳደርና አገሮች በጊዜ ሂደት እንዴት ለውጥ እንደሚያሳዩ በእነዚህ ቴምብሮች ውስጥ ይታያል። ስለዚህ ቴምብሮች መሰብሰብ እንድጀምር ካነሳሱኝ ነጥቦች አንዱ ይህ ነው። ነገሮች እንዴት እንደተለወጡ፣ ኢኮኖሚ እንዴት እየተለወጠ እንደመጣ፣ ፖስታ እንዴት እየተለወጠ እንደሄደ፣ በየሀገራቱ ውስጥ አስተዳደር እንዴት እንደተለወጠ ያለውን ታሪክ ያሳያል። የፖስታ ቴምብር የተጀመረው በአውሮፓውያን አቆጣጠር 1840 በብሪታንያ እንደሆነና ከዚያም ቀስ በቀስ በሌሎች ሀገራት እየተተገበረ መሄዱን የሚገልጹት ዲፕሎማቱ ቬንካታ ቻላም፣ እርሳቸውም የሚሰበስቧቸው ቆየት ያሉና ታሪካዊ ይዘት ያላቸውን ቴምብሮች እንደሆነ ይገልጻሉ። ከ1854 እስከ 1970ዎቹ ድረስ ያሉት አብዛኛዎቹ ቴምብሮች አሉኝ። የቅርብ ጊዜ ቴምብሮች ግን የሉኝም። የድሮ ስብስቦች ናቸው ያሉኝ። የህንድ ለምሳሌ እስከ 1974 ድረስ አለኝ። የስሪላንካም እስከ 1974፣ ካናዳ እስከ 1979 ድረስ አለኝ። ስለዚህ ትኩረቴ በቀደመው የቴምብር ጊዜ ላይ ነው ቴምብር ከተጀመረበት ጊዜ ጀምሮ ተፈላጊነቱ መቀነስ እስከጀመረበት ጊዜ ድረስ ያለውን ማለት ነው። ከሀገራቸው ህንድ ጀምሮ በስብስባቸው ውስጥ ያሉትን የብዙ ሀገራት ቴምብሮች ከነ ታሪካቸውና ከነ ትርጉማቸው አንድ በአንድ እያስረዱኝ አስጎብኝተውኛል። ምንም እንኳን ቴምብሮች በመላው ዓለም አሁንም ድረስ የሚታተሙ ቢሆንም አገልግሎት መስጠት ከጀመሩበት ጊዜ አንስቶ ሂደት በሂደት ከሌሎች ቴክኖሎጂዎች መፈጠር ጋር ተያይዞ ጠቀሜታቸው እየቀነሰ ሄዷል። በመሆኑም ታሪካቸውን ሰንዶ ማስቀመጥ ዓላማቸው እንደሆነ የሚገልጹት በኢትዮጵያ የህንድ ኤምባሲ ምክትል ጸሐፊው ሀጅፌን ከታቻላም አሁንም ቴምብሮችን ማሰባሰባቸውን እንደቀጠሉ ነው። ለአሜሪካ ድምፅ ኬኔዳ አባተ፣ አዲስ አበባ። ኬኔዲን ለቅንብሮ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን እስከ ምሽቱ አራት ሰዓት ቅርጭታችን ይቀጥላል። አሁንም እዚያው አዲስ አበባ እንቆያለን። የፋሽን ትርኢት በአዲስ አበባ በአዲስ አበባ የተለያዩ የአፍሪካ ሀገራትንና ከአፍሪካ ውጭም የሌሎች አገሮች ዲዛይነሮችን ወይም የቅድ ባለሙያዎችን ያሳተፈ የፋሽን ትርኢት ተካሂዷል። ሀብ ኦፍ አፍሪካን ፋሽን ዊክ በሚል መጠሪያ ወይም ተቋም የተዘጋጀው ይኸው ለአምስት ቀናት የቆየ ፋሽን ትርኢት ከአስራ ስምንት ዲዛይነሮች የፈጠራ ስራዎቻቸውን አሳይተውበታል፣ ተመልካቾችንም አዝናንተውበታል ይለናል አዘጋጆቹ። የፋሽን ትርኢቱ አዳዲስ የአልባሳት ዲዛይነሮችን ለማስተዋወቅ እድል ይፈጥራል ሲሉ ዲዛይነሮቹ ደግሞ የገበያ ትስስር የሚፈጥሩበትና ልምድ የሚለዋወጡበት መድረክ መሆኑን ለአሜሪካ ድምፅ ገልጠዋል። ገብረ ሚካኤል ገብረ መድን የተከታተለው ባለፈው ሳምንት ከእሮብ ጀምሮ ለአምስት ቀናት በአዲስ አበባ የተካሄደው የፋሽን ትርኢት በልዩ ልዩ ዝግጅቶች የደመቀ ነበር። የፋሽን ትርኢቱን ያዘጋጀው ሃብ ኦፍ አፍሪካ ፋሽን ዊክ የተባለ ተቋም ሲሆን በአህጉረ አፍሪካ ያሉ የፋሽን ባለሙያዎች የሚገናኙበትና ልምድ የሚለዋወጡበት መድረክ እንዲሆን ታልሞ የዛሬ 15 ዓመት መመስረቱን ከመስራቾቹ አንዷ የሆነችው ማህሌት ተክለማርያም ለአሜሪካ ድምፅ ተናግራለች። የአፍሪካ ፋሽን ሳምንት በየዓመቱ በተለያዩ የአፍሪካ ሀገራት እንደሚዘጋጅ የገለጸችው ማህሌት ተክለማርያም በዚህኛው ትርኢት በርካታ ዲዛይነሮች ተሳትፈዋል ትላለች። በመድረክ ላይ ወደ 18 ዲዛይነሮች ነበሩ። ከዛ ደግሞ እንደ ፋሽን ኤግዚብሽን የምንለው የካያችሁት ወደ ዘጠኝ ዲዛይነሮች ጀማሪ ዲዛይነሮችም አንዳንዶቹም ደግሞ ኢንዱስትሪ ላይ ገና በመግባት ያሉ እንዲያስተዋውቁ መድረኩን ሰጥተናቸው አቅርበው ነበረ። እያንዳንዱ ዲዛይነር ወደ 15 ያህል ልብስ ነው የሚያቀርበው፣ የተለያዩ የራሳቸውን ኢንስፕሬሽን የሚገልጹበት ማለት ነው እና ብዙ ልብስ ነው። ስራዎቻቸውን ካሳዩት ዲዛይነሮች አንዷ የሆነችው ቤዛ ዮሐንስ በአህጉራዊው የፋሽን ትርኢት የኢትዮጵያ አልባሳትን ማስተዋወቅ ላይ ማትኮሯን ተናግራለች። የኔ ምርት የነበረው በ100 ፐርሰንት ኢትዮጵያ ውስጥ ፕሮሰስ የተደረጉ አልባሳትን በፋብሪኮችን ሰው ወደ ውብ የሆኑ አልባሳት ቀይሬ እርስ ነው ይዤ የመጣሁት። ሽመና ማለት ነው። ለተለያዩ አይነት ፕሮግራሞች ብዙዎቻችን የምንጠቀመው ከውጭ ኢምፖርት የሚደረጉ አልባሳትን ነውና በእኛ ሀገር ደግሞ ፕሮሰስ የተደረጉ አልባሳትን ደግሞ ሽመናዎችን በዘመናዊ መልክ ለሰርግ እንዲሁም ለተለያየ ነገር መልበስ እንደሚቻል ኢሌጋንት የሆኑ እስከ ሰርግ ኢቨንቶች ለቀለበት የሚሆኑት አልባሳትን ነው ይዤ የቀረብኩት። ከተለያዩ የአፍሪካ ሀገራት መጥተው የፋሽን ሥራዎቻቸውን በዚህ መድረክ ካስተዋወቁት ዲዛይነሮች መካከል አንዷ ኬንያዊቷ ሼይላ ቤኔርዴቴ የሀገሯን አልባሳት ለእይታ ማቅረቧን ጠቅሳ በዝግጅቱ ተደስቻለሁ ብላለች። ሁሉም ዲዛይነሮች የሚገርሙ ናቸው። የፈጠራ ችሎታቸው ያስደንቃል። ከተለያዩ አካባቢዎች ከመጡ ዲዛይነሮች ጋር መገናኘት ጥሩ ነው። በዚህ ዓመት እዚህ ሥራዎቼን በማሳየቴም ደስ ብሎኛል። ያቀረብነው የአልባሳት ስብስብም ተቀባይነት አግኝቷል ብዬ አስባለሁ። በዚህ የፋሽን ትርኢት ሳምንት የኢትዮጵያ ባህልና ታሪክ የሚያስተዋውቁ ቦርሳዎችን ለእይታ ማቅረቡን የገለጸው ዲዛይነር ዳንኤል ደገማው አብዛ ነው መድረኩ የገበያ ትስስር ለመፍጠር አግዞናል፣ ይላል። እያንዳንዱ ቦርሳዎቻችን ስም አላቸው። ለምሳሌ ቀደምት ያልነው ቦርሳ አለ፣ ባለ ግርማ የምንለው ቦርሳ አለ። ከዛ ደግሞ ከምንጩ የተባለ ቦርሳ አለ። እዛ የስንዴ ጋር የተገናኘ ነገር ነውና እያንዳንዱን በዛ ልክ ይዘን መተናል። ሌላ ደግሞ የአበሻ ቢዩቲ የሆነውን ንቅሳትንም በትንሽ በአግሪ ፕሬዘንት ለማድረግ ሞክረ ሰው። ትልቅ ስቴጅ ነው ለእኛ እግዚአብሔር ይመስገን። ያው እኛም ከጠበቅነው በላይ ነው ያገኘ ነው ሰው ትልልቅ ሰዎች ይገኛሉ። ኢንተርናሽናል የሚመጡ ሰዎች አሉ፣ ብራንዳችን በደንብ ሊያስተዋውቁልን የሚችሉ አት ሴም ታይም ደግሞ ኢንተርናሽናል ባየርስ ይመጣሉ እዚህ። ያው እኛ ሎካሊ ነው እስካሁን እየሰራን ያለ ነው። ሰው እንደዚህ አይነት ሰዎችን በቀላሉ ኔትወርክ እንድናደረግ ይረዳናል። ሁሉም ሰዎች በአንድ ቦታ የምናገኝበትን ስቴጅ ይፈጥርልናል ማለት ነው። ሰው ነገ ይዘውልን የሚመጡት መልካም እድል አለ ብለን እናምናለን እና ከዛ አንጻር ትልቅ ኦፖርቹኒቲ ነው ያገኘ ነው። የትርኢቱ አዘጋጅ ማህሌት ተክለማርያም መድረኩ በልዩ ልዩ መንገድ ዲዛይነሮችን የሚጠቅም እንደሆነ ትናገራለች። ብዙ ዲዛይነሮችን እድል ይሰጣል የተለያየ ሚዲያ ይሆን እንደ እናንተ አይነት ይመዘግባል ሊያይላቸዋል ስራቸውን ኢንዱስትሪውም እንዲበረታታና ደግሞ ያው የሚያስተዋውቁበት ነው። እንደ ማርኬቲንግ ማለት ነው። እንደ አፍሪካ እንደ ኢትዮጵያ ሚብን ትንሽ ለውጥ አለ ግን እድገት አለ፣ ግን ይቀረናል። እንደ አዲስ ነው። ትምህርት ቤቶችም አሉ አሁን እየተከፈቱ ያሉ፣ ብዙዎቹ ትሬኒንግ ይፈልጋል። ከሌላ አፍሪካ ሀገሮችም ጋር ደግሞ ትስስር መፍጠር አለብን፣ ማሳደግ መቻል አለብን። እና ስራችንን ከጎረቤት አገር ጋር መስራት፣ መሸጥ፣ የሚመሳስሉትን ትሬዲንግ ብንጀምር ደግሞ ከባድ ስራ ነው። እያደገ ነው። ኬንያዊቷ ዲዛይነር ሼይላም እንዲህ አይነት በርካቶችን የሚያሳተፍ የፋሽን ትርኢት ጥቅሙ የበዛ መሆኑን ትገልጻለች። እንዲህ አይነት መድረክ ተሰጧችን የጥበብ ስራዎቻችንን እንዲሁም የምንሰራቸውን የፋሽን አይነቶች ለማሳየት እድል ይሰጠናል። ለምሳሌ ከእናንተ ጋር ተገናኝቻለሁ፣ ከኬንያ ፋሽን ጋር ተዋውቃቸዋል። በዚህ መድረክ ከናይጄሪያ፣ ከሩሲያ እና ከሌሎችም ሀገራት ከመጡ ዲዛይነሮች ጋር ተገናኝተናል ልምድ ለመለዋወጥ፣ ትስስር ለመፍጠር እና የጥበብ ስራዎቻችንን በተለያዩ ቦታዎች ለማሳየት ያግዘናል። መድረኩ የኢትዮጵያ አልባሳትን ለማስተዋወቅ እድል የሰጠ መሆኑን የምትናገረው ደግሞ ቤዛ ዮሐንስ ነች። የኢትዮጵያዊ ዲዛይነሮች ይዘው የቀረቡት ኢትዮጵያ ስፖርትስ የሚደረጉ የተሸመኑ አልባሳትን ነው። ብዙዎቻችን የተጠቀም ነው ሰው ምን ያክል የሀገር ውስጥ ፕሮዳክቶች የሀገር ውስጥ ሽመና ውጤቶች በጣም እንዳደጉ ለሰዎችም አዌርነስ ክሬታ አርገናል ብዬ ያስባል። በቃ ሲምፕል የሆነ በጣም በጥሩ ታይም የነበረው ብዙዎቻችን እርስ በርስ የምንተዋወቅበት የነበረው በጣም ቆንጆ ኢቨንት ብዙ ዲዛይኖችን እንዴት አድርገን ክሬት ማድረግ እንዴት አድርገን አንዱን ከአንዱ ጋር ሚክስ ማድረግ እንዳለብን የተለያየ ነገር ተምረናል። ለአምስት ቀናት የቆየው ይኸው ደማቅ የፋሽን ትርኢት በልዩ ልዩ የሰርከስና የሙዚቃ ዝግጅቶችም የታጀበ ነበር። ለአሜሪካ ድምፅ፣ ገብረ ሚካኤል ገብረ መድኅን አዲስ አበባ ችን ነገ ምሽት ከዋናው ዝግጅታችን ጋር ሶስት ሰዓት ላይ ከመመለሳችን አስቀድሞ የዕለቱን የዜና አፍታ ጨምሮ በርከት ያሉ ሌሎች መሰናዶዎችን እናቀርባለን። ከምሽት ሶስት ሰዓት ላይም እንደወትሮ ዝግጅቶቻችን ይዘን እንመለሳለን። ያስተናገድኳችሁ አሉላ ከበደ ነኝ። የዛሬውን በዚሁ ላይ ማብቃታችን ነው። የቴክኒክ መሐንዲሳችን ቢላንድራዴ አቀናባሪያችን ብርሃን ኃይሉ፣ የስቱዲዮ ድምፅና ምስል አቀናባሪያችን ደግሞ ሄለን ሞሴስ ነበሩ። እስከ ምሽቱ አራት ሰዓት የነበረው ዝግጅት እዚህ ላይ ያበቃ። ነገ እንገናኝ። በእኔ በኩል ሰላም። በደህና እደሩ። Gidi gidi gidi wa,